የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች ዘወትር እሁድ ከሚ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የመጨረሻዋ ደቂቃ። የምን ፈረሰኛ ነው እንዲህ ሽምጥ የሚጋልበው? መርዶ ነጋሪ ነው የምን መርዶ አሁን ይመጣልኛል ብለህ የምትጠብቀው የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደ ጎመን እየቀነጠሰ ሲዋጋ፣ ሲያዋጋ፣ ሲጥል ውሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ። አለቀ። አዎ፣ አለቀ። በቃ ይኸው ነው። እንዲህ ነው እኔና ገብርዬ የምንለያየው። አሁን ቲያትሩን አየን። ታሪካዊውን የቴዎድሮስ ራይን በአሜሪካ የቲያትር መድረኮች ወደ ቲያትር አዳራሹ ለጎረፈው ቁጥሩ የበዛ ሕዝብ የተዘጋጀው አዳራሽ ባለመብቃቱ ብዙዎችም ያሰቡት ሳይሳካ ለመመለስ የተገደዱበትን በቀደሞ ፕሮግራሞቻችን ያስተዋወቅ ናቸው። የአዲስ አበባው ብሔራዊ ቲያትርና ሌሎች ታዋቂ ቲያትር ቤቶች ተዋናዮች በመድረክና በፊልም ስራዎቻቸው ጭምር የምናውቃቸው በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ብለው አሁን የቴዎድሮስ ራዕይን ያሳዩበትን መድረክ ተከታትለን በቃላችንም መሰረት መልሰን ጋብዘን አወያይተናል። ባለፈው ሳምንት ከዚህ ዓለም በሞት የተለየውን እውቁን ሙዚቀኛ የሳክሲፎኑን ንጉስ ጌታቸው መኩሪያን ህይወትና ስራ የምንዘከርበት ቅንብር የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ ከያሬት ጀምሮ እንግዲህ ረዥም አመት የተጠቀምንበት ቅኝት ነው። ይሄ እንግዲህ ብዙ ምርምር እና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ጥልቅ መሆኑን አውቀው ለማጥናትና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል። ጌታቸው መኩሪያ በእውነቱ ሳስቦንን እንደ ዘፋኝ ማይክሮፎን ይዞ እንደሚዘፍን ዘፋኝ እንደዛ ነው የምጠቀምበት። በእውነት በሙዚቃ ሲስቴም የሚጫወት እኮ አይመስል ነበር። የንጉሴ አክሊሉ መስኮት ሌሎች ዝግጅቶችም አሉ ነው። ከእሁድ ሚያዝያ ሁለት ሁለት ሺህ ስምንት ዓመተ ምህረት የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን አቀናባሪያችን ንጉሱ ታምሬ ነው። እሁድ ከሆነ እለቱ የራዲዮ መጽሔት ነው ሰዓቱ። አንዱን ዘሎ በሳምንቱ የሰዓቱን ያለም ዜና እናስቀድም። ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ሶማሊያ ውስጥ ባለፈው ዓመት መኪናቸው ላይ ባጠመዱት ቦምብ አንድ ጋዜጠኛን የገደሉ ሁለት የጽንፈኛው የአልሸባብ አባላት ትናንት ቀዳሜ መረሸናቸውን እማኞችና ባለስልጣናት ገለጹ። በቅርቡ በጦር ፍርድ ቤት የተበየነባቸው ሐሰን ኑር አሊ የሚባለው የ37 ዓመቱና አብዲራዛቅ ባሮ የ28 ዓመት ሰው ነው። ሞቃዲሾ ውስጥ ነው ቅጣት የተፈጸመባቸው ናቸው። ሁለቱ ሰዎች እርምጃው የተወሰደባቸው ሂንዲዮ ሞሐመድ የተባለችውና የራዲዮ ሞቃዲሾ እንዲሁም የብሔራዊ ቴሌቪዥኑ ጣቢያ ሰራተኛ የነበረችው ጋዜጠኛ መኪናዋ ላይ ቦምብ አፈንድተው በመግደላቸው መሆኑ ታውቋል። የጅቡቲ ተቃዋሚ መሪዎች የፕሬዝደንታዊ ምርጫውን ውጤት ተጭበርብረዋል ብለው ውድቅ አደረጉት። የምርጫ ኮሚሽኑ ግን ሀሰት ነው ብሎ ተሟግቷል። አርብ ዕለት በተካሄደው ምርጫ ፕሬዚደንት ኢስማኤል ጌሌ 87 ከመቶውን ድምፅ አግኝተው አሸንፈዋል ሲል ገዢው ፓርቲ ትናንት ቅዳሜ አውጇል። ነፃው ተወዳዳሪ ሞሐመድ ሙሴ ቱርቱር ድምፁ ተሰርቋል፣ ውጤቱም ሀሰት ነው አልቀበልም ብለዋል። ሌላው ነፃ ተወዳዳሪ አብድራህማን ጃማም ህዝቡ ድምፁ ታፍኗል ይታፈናል ብዬ አስጠንቅቄ ነበር ይኸው ደረሰ ማለታቸው ተጠቅሷል። ተቃዋሚዎች በሚቀጥሉት ቀናት የጋራ መግለጫ እናወጣለን፣ የተቃውሞ ሰልፍም እንጠራለን ማለታቸው ተሰምቷል። ሱዳን በጦርነት በተመሳቀለው ዳርፉር ግዛቷ የወደፊት እጣ ለመወሰን በሚቀጥለው ሳምንት የምታካሂደው ቁልፍ ውሳኔ አስመልክቶ ብርቱ ስጋት ያልደረበት መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታወቀ። ከነገ ሚያዝያ 11 እስከ 13 የሚካሄደው ምርጫ የተጠራው የክልሉ አምስት ክፍላተ ሀገር አንድ ላይ ይዋሃዱ ወይስ እንዳሉ ይቆዩ በሚለው ላይ ለመወሰን ሲሆን ከካርቱም መንግስት የተሻለ የራስ ገዝ አስተዳደር የሚጠይቁት ሽምቅ ተዋጊዎች ለረጅም ጊዜ ይህንን ሲፈልጉ የቆዩ መሆኑ ይታወሳል። ጃፓን ውስጥ የተሰባሰቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪን ጨምሮ ሌሎች የጂ ሰባት ቡድን ሚኒስትሮች በዛሬ ጉባኤያቸው በዓለም አቀፍ ጸጥታ፣ በስደተኞች ቀውስ እና በፖለቲካዊ አለመረጋጋት ዙሪያ አትኩረው ውይይት ሲያደርጉ ውለዋል። በመጨረሻም ባለፈው ህዳር ፈረንሳይ ፓሪስ ውስጥ ጥቃቶች ያደረሰው የሽብር ህዋስ እዚያው ፈረንሳይ ውስጥ እንደገና ጥቃት ለማድረስ ሲያቅድ ቆይቶ ሀሳቡን ቀይሮ ብራሰልስ ላይ ጥቃቱን ማድረሱን የብልጅም አቃቢ ሕጎች ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። Ich schick, mir ፈገግ ያልኩ ይለታ ደስ ያለኝ እንደሆነ አትምጭ ቅሪብኝ። በፊደልስ ሰክር እንዳት በጠብጭኝ ፈገግ ያልሽም ጊዜ ደስ ያለሽ እንደሆን ግድ የለም ራቅኝ። እንዴት አዝናለሁኝ ወይንና ሙዚቃ ሕይወት ነው ብለሽኝ አሁን ግን ብቅ በይ ተስፋዬ የተሟጦ አዘን ሰንቄ ያለው ያምራሉ ካልሻቸው ከይኖቼ ኮረጆ እምባ ቋጥር ያለው ብቅ በይ ግድ የለም ባይኖቼ ካዮሽ አንድ ቀን አልፎኛል፣ ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል። ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን። ጥተሽኝ ስቴጂ ጥለሽኝ ስቴጂ ከአትክልቶች ስፍራ አበቦች ካሉበት ሱፍ አበባ ሆንኩኝ ሾህ የበዛበት ትተሽኝ ስቴጂ እረኞች ካሉበት ከከብቶች አውድማ ዋሽንግቶን ቀረው ሲቃ የበዛበት የትዝታ ዜማ ባክ ሽቴጌ ወዳጅ ሆይነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል፣ የኔ የምለው የለም። ፍቅርን ረግጬው፣ ቅናት አሳይቼው፣ ፍቅር እኔን አምኖኝ ተበለጥኩኝ ብሎኝ የእንባዬን አበባ ከአይነ ጫፍ ቀንጥሼ፣ በጸብ በክርክር በንዴት ለውሼ፣ ናፍቆትን የሚያህል ውበት እየታየ ፍቅር የምንለው እየተሰቃየ እምባየድ ልሰጥሽ መዳፌ ላይ ይዤው አትወደኝም ብለሽ መጥፋትሽ ለምንድነው? ነው ወዳጄ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል የኔ የምለው የለም እንኳን በዚህ ምድር ሰማይ ምድር አልፎ በምትመጣው ዓለም እኛን በሚመስሉ በፍቅረኞች ገዳም ሰማይ ብራና ላይ እኔ ግጥም ሳይኖር ከኮከብ ዋንጫ ላይ ወይናችን ቢጨመር እንኳን በመጎንጨት በመርጨት ቢሰከር ላንቺ ያልነገርኩሽ አለኝ ታላቅ ምስጢር፣ ላንቺ ያልነገርኩሽ ይሄ ታላቅ ነገር። ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል፣ በአይኖቼ ካየሁሽ አንድ ቀን አልፎኛል። ፍቅርን ያህል ነገር ናፍቆት ከረገጠው ደስታ ምናችን ነው ሳቅስ፣ ምን ሊባል ነው? ይልቅ በእኔ ግጥም በድምፅሽ ቅላጼ ቃላችንን አንድ አድርገን ድምፅሽን ከድምፄ ብርጭቆ እያጋጨን ዓለምን እንትፋት፣ ደስታን እናስክራት። ምክንያቱም እኔና አንቺ ማለት በደስታችን ጊዜ እኛ ሳቅ ሳንሆን በሳቃችን ምክንያት የሚፈስን ባነን አሰረ ንጉሥ ዕጣኑን አጭሶ ሽቶውን ረጭቶ ምንጣፉን አንጥፎ አልጋውን ዘርግቶ ያንቺ ንጹሕ ፍቅር ከጎዳና ቆሟል። ወዳጄ ሆይ፣ ነይ። እንኳንስ መኝታሽ ሕልሚሽ ተዘጋጅቷል። አይኖቼ ካየውሽ አንድ ቀን አልፎኛል፣ ናፍቆትሽ ጎርቶኛል፣ ጠረንሽ አምሮኛል። ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን። እባክሽት የጌ ወዳጅ ሆይነ ብቅ በየ ግድ የለም ሁሉም ያንቺ ሆኗል፣ የኔምለው የለም። ናፍቆት በተሰኘችው የገጣሚ ኤፍሬም ስዩም የብርሃን ክንፎች የግጥም ሲዲ ያገኘናትን የሳምንቷን ምርጥ ግጥም ነበር ያሰማናችሁ። የእሁድ ሚያዝያ 22 2008 ዓ ም የራዲዮ መጽሔት ፕሮግራማችን መግቢያ ያደረግናት። አዎ ፕሮግራማችን ተጀምሯል። ኤፍሬምንም እናመሰግናለን። አፋር በማዲንጎ

ምን ፈረሰኛ ነው እንዲህ ሽምጥ የሚጋልበው? መርዶ ነጋሪ ነው። የምን መርዶ አሁን ይመጣልኛል ብለህ የምትጠብቀው? የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደ ጎመን እየቀነጠሰ ሲዋጋ ሲያዋጋ፣ ሲጥሉሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ አዎ፣ አለቀ። በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ያሉትንና የቴዎድሮስ ራእይን እስካሁን በዋሽንግተን ዲሲና በኒው ጀርሲ ከተሞች ያሳዩትን ተዋናዮችና ትዕይንት ተከታተልን። ከዚያ በፊት ግን ተመልካቾቻቸው ምን ይላሉ? ይዘርፋለን ማባል አለሁኝ ገና ከመጀመሩ በፊት ኢትዮጵያ በምትባለው ባደኩበት ሀገር የነበረውን መንፈሳዊ ወቅት፣ የሀገሩን ሁኔታ ልክ እንደ ስዕል እያስቀመጠችው ሴቷ እያቅራራ በመሀል ስትመጣ በቃ ራሴን መቆጣጠር በሚያቅተኝ መንገድ ነው የተሰማኝ። ባይንም መቆጣጠር አልቻልኩኝም። በቃ ኢትዮጵያ ሲባል ያው ሁልጊዜም በኢትዮጵያዊነቴ የማምን ሰው ስለሆንኩኝ መጀመሪያ ኢትዮጵያዊነቴን ነው የምናገረው፣ የማምንበትም ማንነቴንም የምገልጽበት በቤት ውስጥ ያሳደጉን የኢትዮጵያዊነት ስሜት ስለነበረ በኢትዮጵያዊነት ነው እንጂ በእናት በአባቴ ሀገር ወይም ዘር በሚባለው ነገር ምንም ሂጄም አላቅም እና ብዙ ትዝታ እና የጋለ የፍቅር ስሜት ለኢትዮጵያ ያለኝ እንደዛ አይነት ስሜት ነው የተሰማኝ። በአሁኑ ከማየው ከምሰማው ጋር ሳወዳድረው ስሜትን በጣም ነው የቀሰቀሰው። እንዳዝንም ያደረገኝ ቲያትሩ ታሪካዊ መሆኑ ያን ስሜት በጥልቅ መንፈስ እንደ ቀሰቀሰቦት እንባ እንደተናነቀዎት ተመልክቻለሁ። እስኪ ይንገሩን አድማጮች ከእርሶ ሁኔታ ጋር እንዲያገናዝቡ፣ እርሶ ከሀገሮ ከኢትዮጵያ ከወጡ ምን ያህል ጊዜ ቆዩ? ከአርባ አመት በላይ ይሆነኛል ከወጣሁኝ እና በእርግጥ ቤተሰብ እዛ ስላለ የተመላለስኩባቸውም ጊዜዎች አሉ። ደርግ ከመውደቁ በፊት ነበር መጀመሪያ ጊዜ የተመለስኩት። ከዛም በኋላ ተመላለሻለሁ አንድ አምስቴ ስድስት የሚሆን እኔ የማውቀው ኢትዮጵያ በዘር በምን የሚለው መከፋፈል በፍጹም ሊዋጥልኝ የማይችል ልረዳው የማይችል አይነት ነው የሆነብኝ ሰውም በእንደዛ የመከፋፈል እና እንደዛ አይነት መንፈስ በወጣቱም ላይ ያለው ልጅ ሆኜ ወጣቶ የሚሰማኝን ስሜት የሚያስተጋባ ወጣትም ባለማየቴ ያ ስሜት እስካሁንም እሚያንገበግበኛል። ቅርብ ጊዜስ የኢትዮጵያ ቴአትር አይተውስ ያውቃሉ ወይ? ያለም እንዲሁ ዘመናዊ የሆነ ርኢቶችን ነው እንጂ ታሪክን በሚመለከት የሀገራዊ ስሜትን የሚቀሰቅስብኝ አይነት ያየሁት የለም። አላጋጥመኝ መ ነበረ ህዝብ ለህዝብ ለማሳየት የመጡ ጊዜ የባህል ጨዋታ የብሔረሰብ የዛኔ የመጡ ጊዜ እያነበረ የቴዎድሮስን ራእይ እንዳየሁት ልክ አሁን እንደተሰማኝ አይነት ስሜት ከብዙ ዓመታት በኋላ የተሰማኝ ዛኔ ነው ለመጀመሪያ ጊዜ ባየሁበት ወቅት በቃ እንዲሁም ባይን ሳላ አቋርጥ ነበረ ያየሁት። እና የተመለከቱት ግሩም ወይዘሮ ዙፋን የቴዎድሮስ ራእይን በተመለከተ መነሻነት ነው። ለኢትዮጵያ ያለውትን ፍቅር እንዲሁም የኢትዮጵያን ታሪክና እርሶም ያስታውሷትን ኢትዮጵያ ከዛሬ ወጋ ያነጻጸሩበትን ምናልባትም አድማጮች ያስታውሱ ይሆናል። እዚህ ተወልዶ ያደገ አማርኛ አቀላጥፎ የሚናገር ልጅ አለዎት እንግዳችን ነበር በፕሮግራማችን ኢትዮጵያ ከሚናገሩት ባልተናነሰ ግሩም የአማርኛ ተናጋሪ ብቻ ሳይሆን የኢትዮጵያን ታሪክ የሚከታተል ልጅ አለሁት። እሱን ጨምረን የኢትዮጵያ ፍቅሮን የሚመለከተው በሌላ ፕሮግራም እንመለከታለን። አይ ቲንክ ለሀገሬ ፍቅር ያለኝን ዋና መግለጫ የሆነው ከኔ የበለጠ አማርኛና ታሪክ የሚያውቀው እንግዲህ ልጄ ነው። ምናልባት ለየኔ አስተዋጽኦ ለሱ የሀገርን መውደድ ኢትዮጵያን መውደድ የህዝቡን ማንም ከማንም ሳይለያይ ብሔር ሳይለያይ ሁሉንም ነገር አቅፎ ደግፎ ያለ ፍቅር እንግዲህ ከማሳየትና ታሪኩን ከመናገር ሌላ እኔ ብዙም ያደረኩት አስተዋጽኦ አለ ብያ አላስብም። ግን ለሀገሬ፣ ለህዝቡ ያለኝን ፍቅሬን መግለጫ ነው ብያ ምን አለው ልጄ ከዛ በላይ ምንም ልናገር ትልቁ ነገር እሱ ይመስለኛል። ምናልባትም ከልጆች ጋር የኢትዮጵያ ፍቅርና ይህን የቆየ ከኢትዮጵያ ታሪክ ጋር የተሳሰረ ስሜትዎን የሚመለከት በሌላ ፕሮግራም እንጋብዝዎታለን። ወይዘሮ ዘፋለማ ለጊዜው አመሰግናለሁ። እግዜር ይስጠል። እሺ እግዜር ይስጠልኛ ዶላ ከቴዎድሮስ ራእይ ታዳሚዎች ድምፅ ነው ያሰማ ናቸው። አሁን ቃላችንን ጠብቀን ተዋናዮቹን መልሰን እናምጣ። የሚበልጡት ከብሔራዊ ቲያትር ያሉበት የቲያትር ቡድን ስቱዲያችን ይገኛል። ቲያትር ለማሳየት ይመስላል ዝግጅታችን በድጋሚ ላስተዋወቅ፣ አረገወይን አሰፋ፣ ሱራፌል ተካ፣ መለሰ ወልዱ፣ አለም ፀሐይ ወዳጀው፣ ቴድሮስ ተስፋይ እስከ አበበ ብንሄድ የሚመረጥ ይመስላል። ቴድሮስ ተስፋይ አበበ ብንል ይሻላል። እንኳን ደህና መጣችሁ፣ በድጋሚ እንኳን ደህና ቆያችሁ አዲሱ ምን ይባላል የቴዎድሮስ ራይ የአሜሪካ ድምጽ ራዲዮ ገብቷል። ከዋሽንግተን ዲሲ የቲያትር መድረኮች ከአስራ ስድስተኛው መንገድ ወደ ኢንዲፔንደንስ ና ሶስተኛው መንገድ ቪኦኤ ስቱዲዮ ነው የምንገኘው። የቴዎድሮስ ራይን እዚሁ በአይንም ባይሆን በጆሮ ልናሳይ ነው ለአድማጮቻችን። ገስታውን አንችል እነዚህን የመድረኩን እንቆዎች ባለፈው እዚህ ዲሲ ውስጥ ካየሁ በኋላ ድሮ የነበረ የቲያትር ፍቅሬን ጨምሬ ነው የመጣሁት። በዚህ አጋጣሚ አለም ጸሀይ ሁሌም የምትጥሪው የቲያትር አፍቃሪዎችን የቲያትር ጥማት ለማርካት ነውና በርቺ ቀጢ ደመሆን ያመጣሻቸው ወጣቶች ተዋንያን በጣም ድንቅና እኔም በግል መወዳቸው በየኢንተርኔቱም በትንሹም ያየኋቸው ናቸውና አሉላ ቲያትሩ ሊጀምር ነው። ለራዲዮ መጽሄት እንዲሁም በአለም ዙሪያ የአሜሪካ ድምጽ ራዲዮን ለሚከታተሉ አድማጮቻችን ከቲያትሩ አዳራሽ በር ላይ ነው ያለ ነው። በሱራፌል የመግቢያ የማስታወሻ ድምጾችን ጀምር። ሱራፌል፣ ወደ ዘመቻ ውሰደን። የምን ፈረሰኛ ነው እንዲህ ሽምጥ የሚጋልበው? መርዶ ነጋሪ ነው። የምን መርዶ አሁን ይመጣልኛል ብለህ የምትጠብቀው? የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደጎመን እየቀነጠሰ ሲዋጋ፣ ሲያዋጋ፣ ሲጥል ውሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ። አለቀ። አዎ አለቀ። በቃ ይኸው ነው። እንዲህ ነው እኔና ገብርዬ የምንለያየው። ገብርዬ እንዲህ ነው ሲጥል ከዋለው ጠላት መሀል ገብርዬ አንተንም ጥሎ ወደቀ። ያን ስሜት ለማግኘት ምናልባትም ቲያትሩ ያልተመለከቱ ተመልካቾችም ስሜቱን የሚጋሩት ይመስለኛል። የቴዎድሮስን የመጨረሻ ስሜት የሚነጥ ሰዓት የሚከስት ነው አዲሱ ወደ ቲያትር ስሜታችን እንመ መልካም። የገብርዬን መርዶ ካሳ ሲሰማ ያኔ ልክ የነበረኝ ስሜት ነው የመጣው አሁን። እሱም ደግሞ በጥሩ ስሜት ነው የተጫወተው። ይሄ ሁለተኛ አጋጣሚያችን ነው። ከሀረገወይን በስተቀር አራታችሁ ዚ ስቱዲያችን መጣችሁ። የዋሽንግተን ዲሲ ጉብኝታችሁን፣ አገባባችሁን ያሳደረባችሁን ስሜት ተመልክተናል። ምናልባት ከሳምንታት በኋላ ስለሆነ አሁን የምንገናኘው ምን የተለየ ስሜት እንዳላችሁ ወደ ኋላ ላይ እንጋራለን። እስኪ እዚያ ቲያትር ቤቱ ደጅ ላይ እንቆይ አለም ፀሀይ ምናልባትም በዋሽንግተን ዲሲ የቲያትር ተመልካቾች ታሪክን ብለው ታይቶ የማይታወቅ የሚመስል አጋጣሚ ነው ያየ ነው ሰዎች አዳራሽ ሞልቶ መመለስ ብቻ ሳይሆን እጅግ የተጋነነ ቁጥር ያለው ህዝብ ውጭ ቆሞ መጠበቅ ነበረበት መግባትም ሳይችል ምን አይነት ስሜት አሳደረብሽ መቼም የተመልካች መጉላላት የሚያስደስተኝ ባይሆንም ከአስራ አምስት አመት ድካም በኋላ ይህን አይነት ቁጥሩ የበዛ አድናቂ መጥቶ ለትርኢት ያለው ፍቅርና አክብሮት አድጎ አይሎ ማየቴ በጣም በጣም አስደስቶኛል። በጣም በጣም እና ከዛም ውጪ እንዳልከው ያልገባው ሳይቀር እንኳን የተመለከተው በቴክስትም፣ በስልክም፣ በኢሜልም ሰሞኑም በሙሉ በቃ የእያንዳንዳችን ስልክ ለሚጮሆ ያላየው ከአውሮፓም ከመላው ሰሜን አሜሪካ እዚህ ኑልን፣ እዚህ ኑልን የሚለው ጥሪ በጣም ነው የተስፋፋው። ይኸው ነበረ ድካሜም ህልሜም እዚህ ቦታ እንዲደርስ ቲያትርን ማየት ነው። እጅግ በጣም ነው ደስ ያለኝ፣ እጅግ በጣም በአስራ አምስተኛው ቀን እንደሚዳገም ቃል ገብተሻል። ግን የሰው ጥያቄ ምናልባት ሌላም ተጨማሪ የቲያትር ማሳያ ቀን እንዲኖርሽ ያስገድድ ይሆናል። ምንም እንኳ በተለያዩ የዩናይትድ ስቴትስ ግዛቶች የምትዘዋወሩ ቢሆንም ሌሎቻችሁስ፣ የህዝብ ብዛት ለእናንተ ብርቅ አይደለም። ኢትዮጵያ እየተጋፋ ተሻሽቶ ግማሹም ተናዶ ይመለሳል። ግን እዛ ሆናችሁ ደግሞ አሜሪካ ቲያትር ብዙ የማይወዱም እኮ ምናምን ሲባል ሰምታችኋልና እስቲ ጉዱን እንየው ብላችሁ ነው የመጣችሁ። ያለፈው የህዝቡ ሁኔታ ምን ስሜት ፈጠረባችሁ? አዎ እንደሱ አልገመትኩም። ይህን ያህል ሰው ይመጣል ብዬ በበኩሌ አልገመትኩም። ምክንያቱም እንሰማለን እዛ ተቀምጠን ቲያትር እንዴት እንደሆነ። እዚህ በጣም ደስ ይላል። ድሮ ውበትን ፍለጋን ስንሰራ ሰው ተገርፎ በሚመለስበት በሳምንት ሶስት ቀን በሚታይበት እንደሱ አይነት ግርግር ነው ያየሁትና እንዲያውም ቲያትሩን ለመጀመር ከተመልካች መግቢያ ጋር ነበር ምገባው ከፊት ለፊት በር እና ምግባ ተከልክዬ ነበር። እና ደስ ይል ነበር ደስ የሚል ስም ሌላ ተመልካች መስለሽን ነው አጠገብ በቃ በሩ ላይ የነበረችውን ሴት እባክሽ ልገባ ነበር ብዬ ለምኘን የገባው ጥነቴ ነው። በጣም ደስ ይላል። ብዙዎቻችን አስደንግጠሽ እና የገባሽው በነገራችን ላይ ምንድን ነው ያነች ካ ቲያትሩ ነው። በነገራችን ላይ የእኔ ደግሞ ከሀረጋዊን በግልባጩ ነው። ህዝብ እንደሚመለስ እርግጠኛ ነበር፣ ምክንያቱም የሀገር ጉዳይ ነው የሀገር ጉዳይ ደግሞ የማንም የኢትዮጵያዊ ጉዳይ ነው፣ የሚታይ ነው። ታሪክ ማየት የማይፈልግ ትውልድ አለ ብያ አላምን። ስለዚህ ይህንን የቴዎድስ ራእይ ደግሞ እንደውም እኔ የተመለሰው ህዝብ በቄሱ አልተመለሰም በብዛት መማ ምክንያቱም አይ ቲንክ እዚህ ከተማ ውስጥ መቶ ሀምሳ ሺህ የሚል ቁጥር ነው የማውቀው እንደተነገረኝ ከሆነ ስለዚህ ምናልባት በእድሜ ደረጃ ካልሆነ በስተቀር ሊያየው ይገባል የሚል እምነት አለኝ። አሁንም ቢሆን ይህንን ነው የምለው። ግደለም፣ ሰውን እናመታለን። ገሩም ቴዎድሮስ፣ እኔ በልዩነት ሳይሆን የተመልካቹን ሁኔታ መጨረሻ ላይ ለምስጋና ሲቆም ያልጠበቅ ነው። ብሔራዊ ትያትር ውስጥ ቁጭሎ ነው የሚያጨበጭብልን እንጂ ተመልካች አይነሳም። ተመልካቹ ሲነሳ ለመጀመሪያ ጊዜ ነው ሰው ያየውት አናይም እና በእድሜ የገፉ ሰዎች ትልልቅ ሰዎች ነበሩና ያስደነግጣል። እና ለካ አንደኛ ታሪኩን ለማየት ሁለተኛ ደግሞ የሚያውቁን ደግሞ በምስልም በቴሌቪዥን የሚያዩንም ለማየት የመጡበት ከአዲስ አበባም በመምጣቱ ለማየት የመጡበት ስለሆነ እሱ ለእኔ አስገራሚ ትይንት ነበር እና ከመድረክ ጀርባ የነበረው ራሱ ናሽናል ቲያትር የነበረው ሌላ ቲያትር ቤት የነበረን እንቅስቃሴ ሁሉ ኦፍ ስቴጅ የምናደርጋቸው የእኛ ሚስጥሮች አሉ። አለ በቃ በእነሱ በጣም ጥሩ ስሜት ነበረን። በእያንዳንዱ ስራችን በስኬት እንዲጠናቀቅ ማለት ነው። የተመልካቹ ግን አስገራሚ ነው። ምክንያቱም በኋላን የሰማነው እኛ ይህ ህዝብ ቁጥሩ ምችም ሞልቷል። ሶልዳዎት ነው ውጭ የተመለሰው ህዝብ የገባኝ የእኔ ዘመዶች ሲደውሉ ነው። ማለት አልገቡም በቃ ማታ ላይ ብዙ ሰው የደወለው አልገባንም፣ በቃ አልቻልም አርፍደን መጣን፣ ይቅርታ ብለው ሁሉ ብዙ ሰዎች ሲደውሉ፣ ሌሎችም ሲነግሩት፣ ለካ ብዙ ሰው ተመልሷል እና ለእኔ አስገራሚ ሆነብኛል። ማርፈድ ብትል ይቅርታ አሉላ። እዚህ ሀገር ማርፈድ ባህል ሆኗል። ኢትዮጵያ እንደውም ተሻሽሏል ነው የሚባለው። አሁን የቴዎድሮስ ራእይ የዋሽንግተን አካባቢ ተመልካች ሰዓት እንዲያከብር ትምህርት ሰጥቷል ብዬ አስባለሁ። ምክንያቱም ብዙ ሰዎች ያመለጣቸው ያለፈው ቲያትር፣ አይ ቶሎ አይጀመርም ዘጠኝ ሰአት ብለው አስራ አንድ የሚጀምሩት የሚል ነገር አለ። ከአሁን በኋላ ከች ነ አስታውስ እንደው አላቅም። ጥሩ ናፋቂን ዩዲሲ ስንሰራ ልክ እንዲህ አይነት ተመልካች ነበር የመጣው። አዳራሹ ጥቅ ብሎ ሞልቶ ነው። በጣም ከፍተኛ ተመልካችና እንደዚሁ ትልልቅ የከተማው ሰዎች መጥተው ነበረ። በመሀል እንግዲህ ምን እንደተፈጠረ አይታወቅም። ቁጥራቸውም የመቀነስ ሁኔታውም የመላላት አይነት ነበር። በድጋሚ እንዲህ መደረጉ እግዚአብሔር ስራፌል ተናጋ ያው በርካታው ነገር ተብሏል። ግን ምንድን ነው እኔ አሁን አልጠበኩም፣ ይሄን ያህል ሰው ይመጣል። ያልጠበኩበት ምክንያት ማየት አለመፈለጉ ሳይሆን በሰራ ይወጠራል ሰውና ምናልባት ላይ መጣ ይችላል የሚል ስጋት ነበረኝ። ከመጣ በኋላ ግን በአገር ጉዳይ ላይ ቀልድ እንደማያውቅ ኢትዮጵያ የሆነ ሰው ሁሉ እየተረዳሁበት ነው። በቃ በአገር ጉዳይ ቀልድ አያውቅም። በሀገር ጉዳይ አይደራደርም። የቴዎድሮስ ራይ ደግሞ የኢትዮጵያ ጀግና አፄ ቴዎድሮስ የኢትዮጵያ ጀግና ናቸው። በእሳቸው ጉዳይ ላይ መደራደር እንደማይፈልግ ያየሁበት ነው። ቁጥሩ ያላየሁ ሰው ሳይሆን እዛ ውስጥ የገባው ሰው ደግሞ ቲያትሩን ተረድቶት ማየቱ እጅግ በጣም አስደስቶኛል። እንደ መፎከር የሚቃጣው ሰው ነበረ። መሀል ላይ እንዲያውም አንድ ድምጽ ሰምቻለሁ እየሰራ እና ጥሩ ነው። አይ እንደዚህ ያለፉ ጀግኖቻችንን ታሪክ ማንም ትውልድ ማወቅ አለበትና እዚህ ደግሞ አሜሪካ መጠን፣ በነገራችን ተመልካቹም ራሱ ከብሔራዊ ቲያትር ይመጣ መጣ ይመስላል። እውነት ነው። በጣም የሚገርም ነው። በቲያትር ቤቶች ትከፍሏቸው አላችሁ። ብሔራዊ ቲያትር የሚመጣ ተመልካች የሚያሳየው የተለመደ ጠባ ያለ ተመስጦ፣ የሚስቅበት የሚያዝንበት ቦታ የሀገር ፍቅር እንዲስትሉ ትዝ ይለኛል። የምትገልጸው ነገር አለ ያመሳሰልክበትን አዎ ይህን ቲያትር እንግዲህ ብሔራዊ ቲያትር እናሳያለን። በጣም የሚገርመ ስሜቱ አንድ ነው፣ አንድ ነው ስሜቱ በቃ። እዚህም ያለው ስሜት እዛም ያለው ስሜት በሀገር ጉዳይ ላይ ኢትዮጵያዊ የሆነ ሁሉ የማይደራደርበት ነው በቃ እና በትክክል በጥሩ ስሜት ነው የሚያዩት፣ በወኔ ነው የሚያዩት ቲያትሩን እና እጅግ ነው በጣም ደስ ያለኝ። ይሄ ተመስጦ ሌሎች ግዛቶችም የተዘዋወራቸው በምታሳዩባቸው ይገጥማቸዋል ብዬ ተስፋ አድርጋለሁ። የሰው ቁጥር ቢለያይም ተመሳሳይ ስሜት ማሳደሩ የሚቀር አይመስለኝም። አዎ፣ እዛም ሄደን ለኢትዮጵያኖች አይደለም። ትክክል ነው፣ ትክክል ነው። ለቱርክክክል ገረብ ነው ተስማምቶኛል። ግን ይሄ የኔትወርኩ ጉዳይ እንዴት ነው? ለምሳሌ ቲያትሩን አሳይተን ጨርሰን ወዲያው ማታ ነው ከእያንዳንዱ ስቴት የተደወለው ትኬቱ ሶላውት ምን ሆነ? አስደናቂ ነው። ናም ወደኛ ስቴት ኑ ቁጥር ጨመረ። ስቴት እና ኔትወርኩ እንዴት ነው በእናንተ በኩል እንደዚህ አይነት በፍጥነት እንደዚህ የመዳረስ ና ሰው ቲያትሩን እየደወሉ ቲያትሩ ምርጥ እንደነበርና ትኬት ሰው እንደተመለሰው ነው እነሱ ነው የሚነግሩ ለኛ ከሌላ ስቴት እና ይገርማል። በነገራችን ላይ ይህን ነገር ኢትዮጵያ ድረስ ተሰምቷል። ደውሎ የነገሩኝ ሰዎች አሉ። እንግዲህ ቴክኖሎጂው ነው ምንም ማረግ አይቻልም ብሏል። ሱራፌል፣ አንድ ጥያቄ የተመልካች ስሜት ብትሉ እኔ አልገጠመኝም። ቲያትሩ ላይ የሚጫወተውን ገጸ ባህሪ የእውነት አድርገው ሰው እየሆን የሚደበድቡ ላይ እያጎን ለመደብደብ እንደ መነሳት አይነት ምናምን እና እዚህ አካባቢ አልገጠመኝም። ምናልባት የእንግሊዛዊ ሰድቦት ይሆን የምር መስሏቸው እንዲህ አይነት ስሜት አለ። መጥፎ ገጸ ባህሪ የተጫወተውን ሰው ሲወጣ ሰው መጋበስ የማጋል አይነት ነገር ነው የሚታየው። ያለፈውም ጣይቶ ላይ ያየሁት ነገር ቢኖር ምንድን ነው ከጣሊያኑ ባህሪ ጋር ወይም ንጉሱ ላይ አሁን ቴዎድሮስ ሲያደርገው የተቃዋሚውን የዛኛውን የጠላቱን ወገን የማጨብጨብ፣ የማግነን፣ የማድነቅ የቴዎድሮስን ውሳኔ እንደዛ አይነት ነገሮች ናቸው የሚታየው። እንደሱ አይነት ስሜናዶነበዚያላጨበጨቡ ነጮቹ ናቸው። ደግሞ ነጭ ተመልካቾች ነበሩ። አይታቸዋል። አሜሪካኖች፣ ሚገርም እኮ ነው ነበሩ። ገብቷቸዋል ማለት ነው። በነገራችን ላይ እኔ ገጠሞኛል። አሁን በቅርብ እንሰራ የነበረውን ህንደኬ የተሰኘውን ቲያትር ስንሰራ እንደ ኬንም እዚህ ልናቀርበው እንፈልጋለን። በነገራችን ላይ አድማጮች፣ በሶስት ዓመት በጣም በጣም ብዙ ህዝብ ያየው የንግስት እንደ ኬ ድንቅ ታሪክ ነው እና እንደ ኬ ላይ እኔ የምጫወተው ካራክተር እኩይ ካራክተር ነው እና እና መጨረሻ ላይ ሰው ለመሰናበት ስንወጣ ሰወጣ በዚህ በኩል የሆነ ነገር አለፈ ማለት ግማሽ የሆነ ሃይላንድ የውሃ ላስቲክ አጠገቤ ነው ያለፈው እና ሲል ወደዛ እና ይሄ ይሄ ቅርብ ጊዜም ገጥመዋል። ድሮ ያው የገጠማቸው አሉ የገጸ ባህሪውን ጥንካሬ ይበልጡን ደግሞ ያ ሰው እንዴት ጥሩ አድርጎ ተጫውቶታል የሚለውን ስሜት የሚሰጥ ይመስለኛል። በዛ ስሜት ግሩም ነው። እስኪ አንዳንዱን የቲያትሩን አንጓዎች ፈንከት እያደረግ እንመልከት። በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናውን የተነጋገር ነው። ዛሬን ና አዲሱ እንደ ጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘራረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው በአጭሩ የሚተርከው። በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ቲያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪ መስለን ድረስ መቶ ዓመት በኋላ 1850ዎቹ የተከሰተን ነገር የዛሬ እስኪ መስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷለና ምንድን ነው ጠንክሮ የወጣውል አንተን ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያን የዘራ ረግ የማትከተል በመሆንህ ወይም ቴድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ ፈንከት አድርጋ አካፍለን። አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። አሁን ወደ አዲስ አበባ ነው የምናቀናው። የንጉሥ ያክሊሉ መስኮት ተከፈተ። የኢትዮጵያው ጀግና የብዕር ጀነራሌ የኔፊት አውራሪ ሙሉጌታ ሉሌ አስታውሳሃለሁ። በአዲስ ዘመን ሁሌ የመነን መጽሔት የካቲት ጦቢያ ሐውልቶችህ ናቸው ህያው መታሰቢያ ሐውልቱ ተሰርቶ ሲታይ መቃብሩ ትዝ ትዝ ይለኛል ጽሑፍ ንግግሩ የብዕር አርበኛው አባ ኮስትር ሙሌ ስም ከህያው ዘኢይመውት ሁሌ ስንሻው ይሉሃል ተርቡ አይወላውሌ በተባው ብዕርህ የማነሳህ ሁሌ ጸጋዬ ገብረ መድህን አርያነህ ሙሌ ድምፅህ ሲያጉረመርም ስትናገር አንተ ያለው ይቅርና ይነሳል የሞተ አንተም ቀና ብለህ በኢትዮጵያ ትንሣኤ በመንፈስ ተመልተህ ሰናይ ለክሙ መልካም ይሁንላችሁ ነው የምትለን ነቅተህ በል ፍቀድ፣ ጋሽ ሙሌ። ሃሌ ሉያ ልበል ሃሌ ሃሌ ሉያ ሃሌ ሀሌ ሀሌ። ያው አንድ እግዚአብሔር ነው የቃሉ ትርጓሜ። ዝግጅቴን ላብቃ። ሞት ሆይን አዝንቤ Na, Naya Kristo ንጉሴ አክሊሉን እናመሰግናለን። እናመሰግናለን ንጉሴን። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀጣዩ ዝግጅት እናልፋለን። የመታሰቢያ ዝግጅት ነው። ባለፈው ሳምንት ከዚህ ዓለም በሞት የተለየውን የሳክስፎኑን ንጉሥ እውቁን ሙዚቀኛ ጌታቸው መኩሪያን ሕይወትና ሥራ የምንዘከርበት አንጋፋውን አርቲስት እንግዲህ ለመዘከር የምታደርጉትን ፕሮግራም እኛም ደጋፊ የሆነ በመቅረባችን በጣም ደስ ይለኛል። እኔም በበኩሌ በጣም ደስ ይለኛል። ጌታቸው በኩሊያን እናቀው ከሽጥ መቶ አርባ አመት ጀምሮ ህይወቱ እስካለፈበት ድረስ አልተለያየንም። እውቅ የሙዚቃ ሰዎች አንጋፋው ሁለገብ የመድረክ ሰው መራዊ ስጦት፣ እንዲሁ እውቁ የሙዚቃ ሰው ዳዊት ይፍሩ በፕሮግራሞቻችን በተለያዩ ምክንያቶች የራዲዮ መጽሄት መላልሶ ያገኛችኋል። መጨረሻ ካገኘናችሁ ሙዚቃና የሙዚቀኞችን ህይወት በሚመለከቱ ጉዳዮች እንጋብዛችኋለን። ምክንያት የሆነን ሰሞንኛው ዜና የእውቁ የሙዚቃ ሰው አንጋፋ ሳክስፎን ተጫዋች ጌታቸው መኩሪያ ዜና እረፍት ነው። ህይወትና ስራዎቹን ለመዘከር የተዘጋጀ ፕሮግራም ነው የተጋበዛችሁበት። ጌታቸው መኩሪያ ማን ነው? የሙዚቃ ህይወት ውስጥ ምን ይመስል ነበር? ለኢትዮጵያ ሙዚቃስ ምን አይነት አስተዋጽኦ አበረከተ? የሚሉትን መሰረታዊ ጥያቄዎች ነው ለመመለስ የምንሞክረው። የረዥም ጊዜ እውቂያ እንዳላችሁ በመንደርደሪያው ጠቆም አድርገሃል። አቶ ጌታቸውን ከምታስታውስበት እንነሳ። መቼና እንዴት ነበረ ከጌታቸው ጋር የተዋወቃችሁት? ጋሽመራዊ ጌታቸው እንደነገረኝ የተቀጠለ በሺ ዘጠኝ መቶ አርባ አመተ ምህረት ነው እኔ ደግሞ አስራ ዘጠኝ መቶ አርባ ሁለት አመተ ምህረት የተቀጠልኩት። ከዛ ጊዜ ጀምሮ እስከ ህይወቱ እስካለፈበት ጊዜ በብዙ ስራዎች እንገናኝ ነበረ። በስልክም እንገናኛለን። ጥሩ ወንድሜ ነው። ብሄራዊ ቲያትር ውስጥ ባለን ድሮች ዋናው ድልና የጡረተኞች እድር እንባላለን። በዛ ሁሉ እንገናኝ ነበር። መቼም የጌታቸው የትልቅ ወንድሜ በጣም ግርማ ሞገስ የነበረ ነው እና በሙዚቃ በኩል ለሙዚቃ የተፈጠረ በተለይ ሴኖር ሙዚቃ ሳች ሳይሆን ለኢትዮጵያ ሙዚቃ እንደ ክራር እና መስንቆ እንደ ዋሽንት በኢትዮጵያ የተፈጠረ ማስመሰል የኢትዮጵያን ሙዚቃ ዘመን መል ተሻጋሪዎችና ሽለላና ቀረርቶን የመሰሉ በጣም እጅግ ተወዳጅ የሆኑ ታሪካዊ በጌታቸው መኩሪያ በሚሰራበት ጊዜ ፈጽሞ የዘመኑን ት አምጥቶ ቁጭ የሚያደርግ ነው። ጌታቸው መኩሪያ በእውነቱ ሳክስፎንን ሚክሮፎን ይዞ እንደሚዘፍን ዘፋኝ እንደዛ ነው እንጂ የምጠቀምበት በእውነት በሙዚቃ ሲስቴም የሚጫወት እኮ አይመስሉም ነበረ ጌታቸው ሳክስፎንን ይዘፍንበታል፣ ይሸልምበታል። ምን የማያደርገው ነገር አለ? በእውነት ኤክስ የሚባሉ ሰዎች የሳክስፎን ንጉሥ ብለው ስያሜ ሰጥተውታል። ትክክለኛ ስያሜ ነው ብዬ ነው የማምነው። ልክ ነው። ኤክስ ባንድ በመባል የሚታወቀውን የኔዘርላንድ የሙዚቃ ቡድን ረጅም ጊዜም በተለያዩ ሀገሮች የተዘዋውረው ሙዚቃ ስራዎችን አቅርበዋል። በዚህ በዩናይት ስቴትስ የተለያዩ ከተሞችና አውቅ መድረኮች ጭምር። እስቲ የሙዚቃ ወጋችንን ገፋ እናድርግና አቶ ዳዊት ወደ አንተ ልሻገር። የጋሽ መራዊን ያህል ስልሳ አመታት የቆየ ባይሆን ረጅም ጊዜ የምታውቀው ይመስለኛል። ና እስኪ ያስታውሰን በተለይ የሙዚቃ ህይወቱን እንደ ሙዚቀኛ የምታውቃቸውን አብራቸው የመጫወት እድልም አጋጣሚዎችም ከነበሩ ጭምር። እሺ፣ በጣም አመሰግናለሁ። ሳክስፎን እንግዲህ የአውሮፓ የሙዚቃ መሳሪያ ነው። በሀገራችን እንደዛ እንደ ልብ መጫወት ከቻሉት ሰዎች መካከል አንደኛው እንደሆነ ነው ማስታውሰው በተለይ አቶ ጌታቸው መኩሪያ ቅኝቶችን አንቺ ወዬ፣ አምባሰል፣ ትዝታ፣ ባቲ የመሳሰሉትን ቅኝቶች በሳክስፎን በሚጫወቱበት ጊዜ ልክ ጋሽመራዊ እንዳለው ድምፃዊ እንደሚያንጎራጉሩበት ሁሉ እሱም ይህንን መሳሪያ ሲጫወተው ልክ በድምፁ እንደሚሰራ አይነት ነው ለሚሰማኝ በደንብ ቅላጼው ሰው ልብ ውስጥ እንዲገባ አድርጎ ነው የሚጫወተው እና ጌታቸው መኩሪያም ከሰራቸው ስራዎች ብዙ ኢንስትሩሜንታል አስቀርጿል። ያስቀረጸው በሀገራችን ስታንዳርድ እንግዲህ መጠነኛ የሆነ አኮምፓኝመንትን የሰራው የዛሬ እንግዲህ ሰላሳ አመት ከዛ በፊት እንደሆነ ነው ማስታውሰው። የዛን ጊዜ ግን ግንባር ቀደም ሆኖ እሱ ልክ እንደ ድምፃዊ መሳሪያውን ይዞ በሌሎች መሳሪያዎች እየተደገፈ ልክ ግጥም ያለው ዘፈን እንደምዳምጥ ያህል የእሱን ሙዚቃዎች ማዳመጥ እንድንችል የሰራ ሰው ነው። በተለይ ደግሞ ጋሽጌታቸውን በጣም ማደንቀው አሁን ዘ ኤክስ ባንድ ጋር አብሮ ሲሰራ ከእሱ ጋር አብሮ የሰሩት ሙዚቀኞች በጣም የተማሩ እና ረዥም አመት በሙዚቃው ላይ የሰሩ በዛም በሙዚቃ መሳሪያው ረዥም ልምድ ያላቸው እንደሆኑ ከአሰራራቸው ያስታውቃል። ነገር ግን ደስጌታቸው እነዚህን ቅኝቶች ሲሰራ እሱን ለማስመሳል ያደረጉት ጥረት እንዳለ የማደንቀው ቢሆንም ለካ የሀገራችን ቅኝት በጣም ሚስጥር ያለው ነው። ፈረንጆቹም ይህንም የእኛን ቅኝት በአግባቡ ልክ የጋሽ ጌታቸውን ያህል መጫወት ለምን አልቻሉም? ጥሩ ምን ላይ ነው የሚለው ነገር ብዙ ጊዜ ጥያቄ ፈጥሮብኛል። በሙዚቃ ላይ መራቀቅና ከስሜት ውስጥ ደግሞ አውጥቶ መጫወት ልዩነት እንዳለው በጋሽ ጌታቸው ሙዚቃ አሰራር ተረድቻለሁ። እንግዲህ በዚህ በአውሮፓ የሙዚቃ መሳሪያ የተካነና የሀገሩ ተወላጅ ከሆኑት የበለጠ መጫወት የቻለ ሰው እንደሆነ ነው መጨረሻ ካልከው እንነሳ አቶ ዳዊት በተለይ ኤክስ ባንድ በመባል የሚታወቀው የሙዚቃ ቡድን በአውሮፓ በሙዚቃ ስራዎቻቸው የሚታወቅ ቡድን ሆኖ ሳለ ለኢትዮጵያ ሙዚቃ ተማርከው አቶ ጌታቸው የሚጫወትበትን ስልት ፈልገው አጥንተው በዋናነት እሱ እየቀደመ በሚመራው የሙዚቃ አጫወት እሱን አጃቢ ሆነው ቅድም እንደገለጽከው እሱ የተጫወታቸው ሙዚቃዎች አጥንተው ነው ያቀርቡ የነበረው በእርግጥም የኢትዮጵያ ሙዚቃ ከኢትዮጵያ ባህልና የሙዚቃ ልማዶች ውጪ የሆኑ ሊሳቡበት የሚችሉ እንዲያውም ዳግም መጫወት የሚፈልጉት መሆኑን በተለይ የአውሮፓ ሙዚቃ መሳሪያ የራሳቸው እንደመሆኑ በዚህ መማረካቸው የሚያነጋግር ይመስላል። እሱ ላይ እንደው ገፋ አድርገህ እስኪ አስተያየት ሰጥ። ወደ ጋሽ መራዊም ሄዳለሁ። እንግዲህ የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ ረዥም ዓመት ከያሬት ጀምሮ እንግዲህ የተጠቀምንበት ቅኝት ነው። ይሄ እንግዲህ ብዙ ምርምርና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ጥልቅ መሆኑን አውቀው ለማጥናትና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል። ግን ጋሽጌታቸው እድሜ ሰጥቶት ትንሽ ቢቆይ ኖሮ ደግሞ ከዛ የተሻለ ነገር ራሱ ፈጥሮም ሊሰራበት ይችላል ብዬ ገምታለሁ። ቅኝቶቻችን በአውሮፓውያኖችም እንደ ቀላል አድርገው አይተውት አንዳንድ ጊዜ ሲጫወቱኢምፕሮቫይዝ ሲያደርጉ እናዳምጣለን። ከጋሽጌታቸው አጫዋት ግን ለየት ብሎ በአድ ነገር የሆነ ነገር አንዳንዴ ሲሰሩ እንሰማለን። ይሄ እንግዲህ የሚያሳየው ምንድን ነው ገና ብዙ ጥናትና ብዙ የሚያራምድም ብዙ ዘመን በእነዚህ ቅኝቶች መስራት የምንችልበት እድል እንዳለ ለኢትዮጵያኖች በተለይ ትምህርት የሰጠ ነው ብዬ ነው እኔ ማስበው። አመሰግናለሁ። በትክክል መድረኩን ዝግጅት የማየት የመታዘብ እድል ያገኙ ወይም የተቀረጹ ሙዚቃዎችን መስማት የቻሉ ሀሳብህን የሚያገኙት ይመስለኛል። አቶ ዳዊት ጋሽመራዊ ወደ አንተ ልመለስ። ጌታቸው መኩሪያ ከውጭ ቀደም ብለን ከጠቀስ ነው የአውሮፓ የሙዚቃ ቡድን ጋራ የተጫወታቸውን ስራዎች በመድረክም ባይሆን በተቀረጹ የማየት የመከታተል እድል ገጥሞ ያውቅ ይሆን? አሁን በጣም ገጥሞኛል። ሂሉን ሰጥቶኛ አይቸዋለሁ። በዙ ላይ ብሔራዊ ቲያትር አሁን እስከታመመ በኋላ መቆም አልቻለም። ወንበር ላይ ቁጭ ብሎ በሚጫወትበት ጊዜ አይቸዋለሁ። በእውነት የሚገርመው ነገር በእኛን የሙዚቃ ቅኝተ ፈረንጆች ብዙ ጊዜ ብዙም አያጓጉልነት ነበር። እነዚህ ግን በጌታቸው ስሜት ተባልከው የጌታቸው የሚያደርገውን የበቃ ሙሉ ስሜቱን ወደ ኢትዮጵያ ስሜት ተስበው በጥሩ ሁኔታ እንዴት እንደተጫወቱ ሳይ ሙዚቃ ዓለም አቀፍ እንደሆነች እንደው በትክክለኛ ጌታቸው ጋራ ተግባብተው ተነጋገሩት ያወሱ ቋንቋ ችሎታ ያለው ግን በሙዚቃ ቋንቋ አንድ ሆኖ አንድ አካል ሆነው ብቻ በምሰማበት ጊዜ በጣም በጣም በካ ኢትዮጵያ ሙዚቃ እኛ ራሳችን እንጂ ዓለም አቀፍ ደረጃ ታዋቂ እና ተወዳጅ ይሆናል የሚሆን ነገር ዝም ታሳድሮብኛል። ይህ ሁሉ ጌታቸው ንጉስ እስከ ማለት ደርሰዋል። እና በጣም የሚገርመው ደንቅ ነገር እሱ ራሱ ያለው ድፍረቱ ስሜቱ ጆሮው ከእንደሱ ጋር ያለን ሁሉ ምንም ዝምድ ከሌላቸው ሰዎች ጋር አብሮ ምንም ስስበተያዘር የበለጠ እሱን እየተከተሉ በመስረረት ብዙ የኢትዮጵያ ሙዚቃ ለዓለምም ለማስተዋወቅ መልሷል። መጨረሻ ላይ የታቸው እንደዚያ ሁኖ ስልሳኛ አመቱን ብሔራዊ ቲያስ መቱ በመጫወትበት ጊዜ ወንበር ላይ ቁጭ ብሎ ነው መጫወት የቻለው እና በጣም ያሳዝናል። ብዙ ነገሮች በመጨረሻ ጊዜ ደርሶበታል። በቅናም በኩል በእውነቱ ድጋፍ አልተደረገለትም። ከባንድ ጋራም እየዞረ ጥሩ ገንዘብ አይቶ ነበረ ባለቤቱ ካማቤት በልብ እሷን ወስሷን ልጅ ይሰኛል እሷ ሌላ ወስ ያሰኛለች እንደዚህ ጨርሶ መጨረሻ ላይ በእውነቱ ራሱ ያ የሕክምና እንኳ ገንዘብ የሚያስፈልገው በሬዲዮ መግለጫ ሰጥቶ በእውነት የሚፈልገውን አላገኝም። ግን እሱ በስራው ዘመን ተሻጋሪዎች ሆኑ ሙዚቃዎችን ተጫውቶ ጥሩ ያለፈ በመሆነ እኔ እንድሞት አልቆጠረውም ነፍሱን ይማረው ብዬ ሀዘኔን እገልጻለሁ። ጋሽ መራዊ፣ ምናልባትም ለአንተ ቅርብ ወደሆነ አንድ ሌላ ርዕስ እንሻገር። አቶ ጌታቸው የትንፋሽ ሙዚቃ መሳሪያ ዘመናዊ የሙዚቃ መሳሪያ ነው የሚጫወተው። አንተም እንደዚሁ በትንፋሽ ሙዚቃ መሳሪያ በጣም ጉልበት በሚጠይቅ ረጅም ሰዓት ስትጫወቱ አድካሚነቱ ሙዚቃውን የማያውቅ በሩቅ ያለ ብቻ ሳይሆን ሙዚቃው ስላሉ ሰዎችም ለረዥም አመት የመጫወታችሁ ምስጢር ምንድን ነው? አቶ ጌታቸው እስከ እድሜው መጨረሻ አካባቢ ድረስ ከሙዚቃው ሳይለይ አሁን እንደገለጽክልንም ወንበር ላይ ሆኖ የሚጫወትበት ሁኔታ እስኪገደድ ቢደርስም ከሙዚቃው አራቀምና እነኚህን በጣም ጉልበት የሚጠይቁ ቶሎ ሊያቅቱ ይችላሉ ተብሎ የሚገመቱ ሙዚቃ መሳሪያዎች የመጫወታችሁ ረጅም ጊዜ የመዝለቃችሁ ሚስጥር ምንድን ነው? አቶ ጌታቸው በሰማኒያ ሁለት አመቱ ነው ከዚህ አለም በሞት የተለየው። ከ60 አመት በላይ በሙዚቃው አለም ለመቆየቱ ምክንያቱ ምንድን ነው ትላለህ? እናመሰግናለን። ለምሽቱ ያልንውን በዚሁ ልንቋጭ ነው። አሁን የቀረን አሁን የቀረን ከጀመርነው የሸዋንዳኝ ሰላምታ ይሆን እንዴ ሰምታ ይሆን እንዴ ጋር እንተዋቸው። mà sầu nhè mau câu bến tránh, ra đi, ba sa na, se te, oh, sometimes cha hội to go far. ከመሰናበታችን በፊት ማጠቃለያ ዜና። ደቡባዊ ሕንድ ውስጥ በምትገኘው ኬሬላ በምትባል ክፍለ ግዛት በአንድ የጸሎት ቤት ከባድ ቃጠሎ ደርሶ ቁጥራቸው አንድ መቶ የሚጠጋ ሰዎች መሞታቸው ተነገረ። ሌሎች ብዙ መቶዎች ደግሞ ተጎድተዋል ተብሏል። ከባዱ ቃጠሎ የተነሳው ዛሬ ማለዳ በሺዎች የተቆጠሩ ሰዎች በየዓመቱ በሚደረግ የሃይማኖት በዓል ርችት ለመመልከት እንደተሰበሰቡ መሆኑ ታውቋል። የርችቱ ትዕይንት እንደጀመረ በአቅራቢያው በነበረ ግዙፍ የርችቶች ክምችት ላይ የእሳት ፍንጣሪ ሲወድቅበት ቃጠሎና ፍንዳታ ደርሶ እሳቱ በፍጥነት እንደተዛመተ ነው የተነገረው። ሶማሊያ ውስጥ ባለፈው ዓመት መኪናዋ ላይ ባጠመዱት ቦምብ አንዲት ጋዜጠኛን የገደሉ ሁለት የጽንፈኛው አልሸባብ አባላት ትናንት ቅዳሜ መረሸናቸውን ናቸውን እማኞችና ባለስልጣናት አስታወቁ። የጅቡቲ ተቃዋሚ መሪዎች የፕሬዝደንታዊ ምርጫውን ውጤት ተጭበርብረዋልና አንቀበለውም ሲሉ ውድቅ አደረጉ። የምርጫ ኮሚሽኑ ግን ሀሰት ሲል ውንጀላውን አስተባብሏል። ሱዳን በጦርነት የተመሳቀለው ዳርፉር ግዛቷን የወደፊት እጣ ለመወሰን ተብሎ በሚቀጥለው ሳምንት የምታካሄደው ቁልፍ ውሳኔ ሕዝብ በተመለከተ ብርቱ ስጋት እንዳደረበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። መስሪያ ቤቱ ባወጣው መግለጫ አሁን ባሉት የሀገሪቱ ሕግጋትና ሁኔታዎች መሰረት ምርጫው ቢካሄድ የመራጩን ፍላጎት በተአማኒነት ያንጸባረቀ ተደርጎ ሊወሰድ እንደማይችል ጠቅሷል። ከዚያም በተጨማሪ የግዛቲቱን አሁን ያለውን የሰላም ሂደት ያበላሻል ነው ያለው። ጃፓን ውስጥ የተሰበሰቡት ዩናይትድ ስቴትስን የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር ጃን ኬሪን ጨምሮ ሌሎች የጂ ሰባት ቡድን ሚኒስትሮች በዛሬ ጉባኤያቸው በአለም አቀፍ ጸጥታ በስደተኞች ቀውስ እና በፖለቲካዊ አለመረጋጋት ዙሪያ አትኩረው ውይይታቸውን አካሂደዋል አድማጮች ለሰዓቱን ያሉንን ዜናዎች ለማጠናቀቅ ባለፈው ህዳር ወር ፈረንሳይ ፓሪስ ላይ ጥቃቶች ያደረሰው የሽብር ህዋስ እዚያው ፈረንሳይ ውስጥ እንደገና ጥቃት ሊያ ሲያካሄድ ሲያቅድ ቆይቶ ሀሳቡን ቀይሮ ያለፈውን የብረሰልሱን ጥቃት እንደፈጸመ የቤልጂየም አቃቢ ህጎች መናገራቸው ተሰማ። ዜናው አበቃ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና ሁድ በ19 በ22 እና በ5 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና አዲሱ አበበ በዚሁ እንሰናበታለን። ሰላም ደናደሩ።